ውይይት፣ ከመድረክ አመራር አባላት ጋር በወቅታዊ ሁኔታዎች ላይ የተካሄደውን ይህንን ውይይት ያስተናገደው ሰሎሞን ክፍሌ። ኢትዮጵያ ከመለስ በኋላ ወዴት ታመራለች? የሰራዊቱ ስብጥርስ ምን ይመስላል? ሁኔታዎች የወታደሩን ጣልቃ ገብነት ሊጋብዙ ይችሉ ይሆን እና የሀገሪቱን ኢኮኖሚ ጉዳይ ያነሳል። ሰሎሞን ክፍሌ እንግዶቹን በማስተዋወቅ ነው የሚጀምረው። ሰላም የተከበራችሁ እንግዶቻችን። አቶ ስዬ አብርሃ የኢትዮጵያ የቀድሞ መከላከያ ሚኒስትር፣ አቶ ተመስገን ዘውዴ የመድረክ የብሔራዊ ምክር ቤት አባል፣ አቶ ገብሩ አስራት የመድረክ ምክትል ሊቀመንበርና የውጭ ጉዳይ ኃላፊ። በቅድሚያ ሁላችሁንም ስቱዲያችን ድረስ በመምጣት በወቅታዊ የኢትዮጵያ ሁኔታ ላይ ለመዋየት ፈቃደኞች በመሆናችሁ በጣም አመሰግናለሁ። አዲሱን ሁለት ሺ አምስት አመተ ምህረት ከተቀበልን አልራቅንም። ገና ሶስተኛ ቀናችን በመሆኑ ደግሞ በዚህ አጋጣሚ እንኳን አደረሳችሁ ላለሁ እንኳን አብሮ መልካም። በምን እንጀምር? የአቶ ስዬን አመጣጥ የምናውቅ መሰለኝ እዚህ በዩናይትድ ስቴትስ ሃርቫርድ ዩኒቨርስቲ በትምህርት ላይ ነው የቆዩት። ሌሎቻችሁስ ምን ግርጥ አላችሁ? አንዱ ጭምጭምታ የአሜሪካ መንግስት የኢትዮጵያ ተቃዋሚ ፖለቲካ ፓርቲዎችን እያነጋገረ ነው የሚል ነው። እውነት ነው? ማንኛችሁ መጀመር ትችላላችሁ። አቶ ተመስገን እንግዲህ የአሜሪካ መንግስት በተለያየ መልኩ የሚገለጽ ነው። የተለያዩ በኢትዮጵያ ሰላም፣ ዴሞክራሲ፣ ልማት ኢንተረስት ፍላጎት ያሳዩ እና በፊትም በዛ አካባቢ ይሰሩ የነበሩ የአሜሪካ ሲቪክ ሶሳይቲ አባላትን አነጋግረናል። አንዳንድ በአሜሪካ መንግስት ኃላፊነት ያላቸውንም በሴኔት ውስጥ አነጋግረናል። ሁሉም አሁን በተፈጠረው የጠቅላይ ሚኒስትሩ ህልፈተ ህይወት ተከትሎ በኢትዮጵያ ውስጥ ሰላም፣ ዴሞክራሲ፣ በፖለቲካል ስታቢሊቲ ማወቅና ማረጋገጥ የሚፈልጉ ህብረተሰብ ክፍሎች ስለሆኑ እነሱም በማነጋገር ላይ እንገኛለን። መልካም። በአሁኑ ወቅት ሁላችሁም እንደምትረዱት ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት ከተለዩ በኋላ የስልጣን ሽግግሩ ሂደት መዘግየቱ ብዙዎችን እያሳሰበ ነው። መንግስት ስራዎች ያለምንም ሳንካ በትክክል እየተካሄዱ ነው። በዚህ ሳምንት ማብቂያ ላይ የኢህአዴግ ምክር ቤት ተሰብስበው ሊቀመንበሩንና ምክትሉን ይመርጣል። ከዚያ ፓርላማው ሲሰበሰብ ጠቅላይ ሚኒስትሩና ምክትላቸው ይሰየማሉ ይላል። እስቲ እናንተ አካሄዱን ገምግሙልን አቶ ገብሩ። እሺ እንግዲህ ከአሁን በፊትም በተለያዩ ጊዜያት አገር ውስጥ ሁነን እንደገለጽ ነው ሂደቱ ግልጽነት ይጎድለዋል። ሂደቱ ህገ መንግስቱን አልተከተለም የሚል አስተያየት አለን። ጠቅላይ ሚኒስትሩ መታመም ጀምሮ የኢትዮጵያ ህዝብ ያወቀው ነገር የለም። አሁንም ቢሆን ህመማቸው ምን ነበር፣ አሟሟታቸውስ እንዴት ነበር የሚለው ነገር ግብር ክፋዊና የኢትዮጵያ ዜጎች በሙሉ የሚያውቁት ነገር የለም። ከዚያ በኋላ ይሄ የምክትል ጠቅላይ ሚኒስትሩ ጉዳይ ቶሎ ተጠባቂ ሆነው ተሹመው ነበር። ኋላ ላይ ግን ይሄ ነገር ትክክል አይደለም ብሎ ይሆን እንደገና በምክትልነት ነው የቆዩት። ስለዚህ እዚህም ላይ ግልጽነት የተጓደለው ነገር አለ ዘግቷል። ጠቅላይ ሚኒስትሩ ከታመሙ ጀምሮ እስካሁን ድረስ በኢትዮጵያ ውስጥ በተለይ በመንግስት ሁነኛ ስራ እየተሰራ እንዳልሆነ እንገነዘባለን። ብዙም ስራዎች ተጓድተዋል ወይ በንጥልጥል ላይ እንዳሉ እንገነዘባለን። ስለዚህ ይሄ ነገር የኢትዮጵያን ህዝብ በከፍተኛ ደረጃ ይጎዳል፣ በተለይ ኢኮኖሚውን በከፍተኛ ደረጃ እንደሚጎዳው እንገነዘባለን። ያም ሆኖ አሁንም ትልቁ ነገር ይሄ የስልጣን ሽግግሩ ጉዳይ ነው። በዚህ ጉዳይ ይሄ ወደ ኋላ መመለስ አንድ ጊዜ መሾም፣ አንድ ሌላ መግለጫ ማውጣት የሚያመለክተው በፓርቲ ውስጥ ስምምነት እንደሌለ ነው። በፓርቲ ውስጥ አቅጣጫን ተከትሎ የሚሄድ ትክክለኛውን አቅጣጫ ተከትሎ የሚሄድ ችግር እንዳለ ያመለክታል የሚል አስተያየት ነው ያለኝ። እስካሁን ድረስ ስም ቢሆን ምክትል ጠቅላይ ሚኒስትር አልተሸሙም፣ አልታወቀም። ያም ሆኖም ኢህአዴግ የአገሪቱን ስልጣን ተቆጣጥሮ ስለቆየና አሁንም ተቀናቃኞችን ወደ ጎን አግሎ የሚሄድ ስለሆነ እንዳለው በአሁኑ ይህን ነገር አመቻችቶ ስልጣን በእኔ ግምት ጠቅላይ ሚኒስትር ሆነው ለቆዩት ይሰጣል። ጠቅላይ ሚኒስትርነቱ የሚያከራክረው ሌሎች ድርጅቶች ምን ቦታ ይኖራቸዋል የሚለው ግን ዋናው አከራካሪ ይሆናል። በተለይ ህወሀት በዚህ የማስፈጸም ስልጣን ምን ቦታ ይኖረዋል የሚለው ጉዳይ ትልቁ ችግር ሆኖ የቆየ ነው። ሌሎችም በዚህ የማስፈጸም ስልጣን ምን ቦታ እንደሚኖራቸው ገና ያልተቋጨ ነገር ነው። ምን ይዘው እንደሚወጡ ደግሞ ያው ከነገ ጀምሮ የምናየው ጉዳይ ይሆናል። መልካም። አቶ ስዬም በቅርቡ ተችተውበት አንብብ ያለው የአቶ መለስ ስምምነትና በየትኛው የውጭ ሀገር ሆስፒታል እንደቆዩ እስካሁን በውል ያለመታወቁ ላይ ሊቀጥሉ ይችላሉ። በዚህ ላይ ይህ ጉዳይ የሀገር ጉዳይ ነው። አንድ የሀገር መሪ ታመመ እና ድኖም ይመለሳል ሲባል ቆይቶ በድንገት በኢንፌክሽን አለፈ፣ ለዚያውም በውጭ ሀገር ሊገለጽ ባልተፈለገ ሆስፒታል ሲባል ለምንድን ነው ይሄ በምስጢር የሚያዘው? የኢትዮጵያ ሕዝብ ቀብር ሲባል ነው እንደሚጠራው ግልጽና ይፋ ኢንፎርሜሽን የማወቅ መብት አይኖረውም ወይ መብቱ አይደለም ወይ የሚለው ጥያቄ ያስነሳል። ሁለተኛ የሀገር መሪ እንደዚህ ያለፈ ሲባል ብዙ መላምቶች ያስከትላል። ይሄ ደግሞ ከአቶ መለስ ልዩነት ያላቸውም ሆነ የሌላቸው ሰዎች ግልጽ ሊሆንላቸው የሚገባ ነው። ስለሆነም ነገሩ በማያሻማ መልኩ ግልጽ ማድረጉ በጣም አስፈላጊ ነው። አዘርዋይስ ለብዙ ትርጉም በር ይከፍታል። ከዚህ አኳያ የኢህአዴግ መሪዎች ይህን ነገር ደብቀው መሄድ የለባቸውም፣ ግልጽ ማድረግ አለባቸው የሚል እምነት አለን። ኢትዮጵያ ከመለስ በኋላ በምንም አይነት እንደነበረች አትቀጥልም የሚሉ ወገኖች በብዛት ይሰማሉ። አንድ ጠንካራ ሰው ብቻ ውሳኔ ይሰጥበት በነበረ ሀገር ውስጥ ክፍተት ሊፈጠር እንደሚችል በመግለጽም በኢህአዴግ ውስጥ መጓተት ሊመጣ እንደሚችል ይተነብያሉ። በእናንተ እይታ ኢትዮጵያ ከመለስ በኋላ ምን ልትመስል ትችላለች? እንደ ገና አቶ ስዬል አስቀድሙ። አቶ መለስ እውነቱን እንናገር ከተባለ ህግ ነው እሱ ያለው ነገር ህግ ሆኖ ይወጣል። አቶ መለስ ፍርድ ቤትም ነው። ኢትዮጵያ ነጻ ፍርድ ቤት የሚባል ያለም እሱ ያለው ፍርድ ሆኖ ይወጣል። የመንግስት ዋና አስፈጻሚውም ነው። ስለዚህ የኢትዮጵያ መንግስት ተቋማዊ አሰራር የለውም። ነጻ የዳኝነት ስርአት የለም። ነጻ የህግ አውጪ የለም። የህግ የበላይነት የለም። ሀሳብን በነጻ የመግለጽ መብት ታፍኖ ቆይቷል። ስለዚህ አንድ ሰው እንደ ጎደለ ተደርጎ መታየት የለበትም። አንዳንድ ወገኖች እገሌ መጣ እገሌ ወጣ ልዩነት አይመጣም ይላሉ፣ ግን ግልጽ መታወቅ ያለበት በአቶ መለስ መጉደል ትልቅ ክፍተት ይፈጠራል በኢህአዴግ ውስጥ። ይሄ ደግሞ ትልቅ የፖለቲካ ለውጥ ነው። በቀላሉም እንሸፍናለን ቢሉ እውነት አይደለም። ስለሆነም ትልቅ ለውጥ መሆኑ ተገንዝበው ከዚህ ሊወሰድ የሚገባውን አንደምታና መውሰድና ሊደረግ የሚገባውን እርምት ማረም ይጠበቅባቸዋል ነው የምንለው። ስታትስ ኮ ነው ያለው እንዳለ ይቀጥላል ይላሉ። ኦፍኮርስ የኢህአዴግ አገዛዝ መሆኑ ይቀጥላል። ግን ያ እያለም ሆኖ ለዴሞክራሲያዊ ሽግግር ሁኔታዎችን ማመቻቸት ይጠበቅባቸዋል። ይህን በማድረግ የሕዝቡን ተብሳ ተስፋ ለማለምለም ይቻላል፣ አገሪቱንም ለማረጋጋት ይቻላል። አዘር ዋይስ በቀጠለው መንገድ እንሄዳለን ማለት ለሀገር ማይበጅም ለኢህአዴግ ማይበጅም ነው ምንለው። አንዳንድ የፖለቲካ ተንታኞች በህወሀት ብሎም በኢህአዴግ ውስጥ አለ የሚባለው የስልጣን ሽኩቻ ከተካረረ ወታደሩ ጣልቃ ሊገባ ና የአስቸኳይ ጊዜ አዋጅ ደንግጎ አሁን ካሉ የበለጠ ጭቆናና የሰብአዊ መብቶች ረገጣ ሊፈጽም ይችላል ሲሉ ስጋታቸውን ያስተጋባሉ። ሁኔታዎች ወደዚያ የከፋ ደረጃ ሊያመሩ የሚችሉበት ሁኔታ ያለ ይመስላቸዋል። አቶ ገብሩን ላስቀድም፣ ከዛ አቶ ተመስገን አቶ ሲ። በእኔ በኩል የዚህ አይነት ግምት የለኝም። ምንድን ነው፣ በኢህአዴግ ውስጥ የበላይነት ያለው ህወሀት ነው። ይሄ የታወቀ ነው። በአቶ መለስ አማካኝነት ና በሌሎችም ከአቶ መለስ ጋር ያሉ የአመራር አባላት አማካኝነት የበላይነቱን ይዞ የቆየው ህወሀት ነው። በእርግጥ ቀደም ሲል አቶ ስዬ እንደ ገለጸው የአቶ መለስ መጓደል ትልቅ ክፍተት ይፈጥራል። ሆኖም ግን ህወሀት ባለው የፖለቲካ ተጽዕኖ ሌሎችም የስልጣን ተቋማት በመቆጣጠሩ አሁንም የበላይነቱን ይዞ ለመቀጠል ይንቀሳቀሳል የሚል ግምት አለኝ። ያም ሆኖም እንደ ድሮው አቶ መለስ በነበሩበትና አብዛኛዎቹን የአገሪቱ ተቋማት በተቆጣጠሩበት ሁኔታ አገሪቱን ሊመራ የሚችል መሪ ህወሀት ሊያቀርብ አይችልም። በአሁን ጊዜ እንግዲህ ምን ማለት ነው? ከፍተኛ ድክመት በኢህአዴግ ውስጥ ይፈጠራል። የህወሀት መዳከም የኢህአዴግም መዳከም ስለሚሆን ከፍተኛ ድክመት ይኖራል፣ ከፍተኛ ጉድለትም ይኖራል አሉ። ይሄ ነገር ሰራዊቱ ስልጣን እንዲቆጣጠር የሚያስፈልገው አይመስለኝም። እንደዚያ የሚሆን አይመስለኝም። አንድ ነገር ግን በእርግጠኝነት መናገር እችላለሁ የተዳከመ ህወሀት ወይ የተዳከመ ኢህአዴግ እንዴት ሊቀጥል ይችላል በሚለው ጉዳይ ግን ይበልጥ አፋኝ ይበልጥ ከነበረው ማለት ነው እንግዲህ አፈናው የነበረ ነው ዜጎች ነጻነት አልነበራቸውም መብቶች በሚገባ የተጠበቁ አልነበረም ያም ሆኖም አሁን የኢህአዴግ መዳከም በአቶ መለስ መጓደል ምክንያት ድካማቸው በምን ይሸፍኑቷል የደነገጠ ጭንቅላት ወይ ፓኖሮይድ ሆነው ይበልጥ አፋኝ ይሆናሉ ወይስ ድክመታቸውን ተገንዝበው ሌሎቹን ያሳትፋሉ የሚለው ጥያቄ የተነሳ ነው። እስካሁን ድረስ የማየው አዝማሚያ ይበልጥ የማፈን በተለይ በቅርቡ በትግራይ የሆነው ነገር ሳየው፣ የሚሰጡት መግለጫዎችም ሳየው ተቃዋሚዎች ከእንግዲህ ቦታ አይኖራቸውም የሚለው ነው። ተቃዋሚዎች ከእንግዲህ ቦታ አይኖራቸውም እንመነጥራቸዋለን የሚሉት መግለጫዎች ከህወሓት በተደጋጋሚ እየተሰጡ ነው ያሉ ስለዚህ ይሄን እንዴት ሊያደርጉ ይችላሉ የሚለው በእርግጥ የጸጥታ ተቋማትን ተጠቅመው ነው ይሄን የሚያደርጉት። ስለዚህ ይበልጥ አፈና ይኖራል፣ ይበልጥ ጨቋኝ ይሆናል። ግን ብዙ ከፍተኛ ግርግር ሌሎች እንደሚገምቱት ግርግር ግን የሚፈጠር አይመስለኝም። የሆነ ሆኖ እንግዲህ ተቃዋሚዎችም የዓለም ህብረተሰብም ሌላውም በዚች ሀገር ያገባኛል የሚል ሁሉ ይህን ነገር ተከትሎ ተጽዕኖ ካሳደረ ደግሞ ምናልባት የተሻለ ሁኔታም ሊፈጠር ይችላል። ግን አሁን ያለው አዝማሚያ ሳየው የተዳከመ ፓርቲ የሚወስዳቸው እርምጃዎች እየታዩ ነው። መልካም አቶ ተመስገን የሚያክሉት ነገር ካለ ዚለ የኢትዮጵያ ህዝብ ከጭቆና ወደ ጭቆና እየተሸጋገረ ሊሆን ይችላል። በአቶ መለስ አስተዳደር የዴሞክራሲ ስርዓት የታፈነበት የመድበለ ፓርቲ ስርዓት የታፈነበት ለተቃዋሚ ፓርቲዎች አባሎቻችን ከፍተኛ ዋጋ የከፈሉበት ስርዓት ነበረ። ልባችን እያሰብን እየተመኘን ያለ ነው የፖለቲካ ምህዳሩ ትንሽ ሰፋ ብሎ በመቻቻል ሁላችን ህገ መንግስታዊ መብታችን የምንወጣበት ሀገር ለማየት ነው። እነሱ ኢህአዴግ፣ ህወሀት የአቶ መለስን ለገሲ እናስቀጥላለን ሲሉ ምንድን ነው የሚያስቀጥሉት? ጭቆናውን ነው የሂዩማን ራይትስ ቫዮሌሽን ነው የዲሞክራሲ እጦትን ነው የፖለቲካ ማህደሩ መጥበቡ እንደ ቀጠለ ነው። ይሄ ተቀባይነት የለውም። እኛም ሌላ ሀገር የለንም። ሀገራችን ኢትዮጵያ ናት። ስለዚህ በሰላማዊና ህጋዊ የዴሞክራሲ ስልጣን ሽግግር ቦታ እንዲኖረን አሁን ያለው መስኮት ዊንዶ ኦፍ ኦፖርቹኒቲ በመጠቀም ዊዝዳም ያላቸው አመራሮች በስልጣን ላይ የሚመጡ ከሆነ ስለ ሀገራቸው ልማት እናስባለን የሚሉ ከሆነ ልማት ማለት መንገድና ህንጻ ብቻ አይደለም። ሂማን ራይትስን ይጨምራል። ዴሞክራሲን ይጨምራል። የመድበለ ፓርቲ ስርዓትን ይጨምራል። የህግ የበላይነትን ይጨምራል። ስለ ሀገራችን በእርግጥ ከልብ እናስባለን የሚሉ አመራሮች ወደ ስልጣን የሚመጡ ከሆነ ምህዳሩን ሊያሰፉት ይገባል። እኛም በዚህ መስመር ሰላማዊና ህጋዊ በሆነ መንገድ ህገ መንግስታዊ መብታችን ተጠቅመን ትግላችን ይቀጥላል። በልባችን የምንመኘው ግን ለኢትዮጵያ ሕዝብ ይሄ ሽግግር ታይቶ የማይታወቅ የተለያየ ሀሳቦች ያላቸውን በዴሞክራሲያዊ መንገድ በመቻቻል የሚያቅፍ መንግስት መሰረት የሚጥልበት ጊዜ እንዲሆን ነው ምኞታችን። በዚህ ጥያቄ ላይ በቂ ምላሽ ያገኘ ይመስለኛል። በተለይ አቶ ስዬ አብርሃም ብቻ የሚመለከት ጥያቄ ላንሳ። የትላንት ምሽት ዜናችንን ሰምተውት ከሆነ የኢትዮጵያ መንግስት ወታደራዊ ሹመት ሰጥቷል ለሰላሳ አራት ከፍተኛ ሹመት ሲሰጥ እንደ ቀደምት ሁሉ ታዲያ አብዛኛው ከፍተኛ መኮንን የትግራይ ተወላጆች ናቸው። አቶ ስዬ እርሶ ቀድሞ የመከላከያ ሚኒስትር ስለ ነበሩ በእርሶ የስልጣን ዘመን ጀምሮ የነበረ አደረጃጀት ነው የሚሉ አሉ። በስብጥሩ ላይ ለሚቀርብ ትችት የእርሶን ምላሽ ልስማ። አንድ የተገነዘብኩት ነገር ቢኖር ይህን ሹመት የሰጠው ማን ነው ነው አቶ መለስ የለም። በሱ ቦታ ደግሞ የተሾመ ጠቅላይ ሚኒስትር የለም። ይህ አይነት ሹመት ደግሞ በጠቅላይ ሚኒስትሩ ነው የሚሰጠው። ስለዚህ ጠቅላይ ሚኒስትር በሌለበት ሕገ መንግስት የሰጠው ሰው ስልጣን የሰጠው ሰው በሌለበት ሁኔታ ይሄ እንዴት ተሰጠ የሚለው ጥያቄ መታየት አለበት። ሁለተኛ፣ የአደግ መሪዎች አቶ መለስ ካለፈ ሳምንታት አልፈዋል። መደረግ ያለበት ተግባር ቶሎ ተኪውን መሰየም ነው። ይሄ አገርን ያረጋጋል፣ ኢኮኖሚውን ያረጋጋል። ማንኛውም አገር መሪው ቺፍ ኤግዚኪዩቲቭ ሲያልፍ ማድረግ ያለበት የመጀመሪያ ተግባር ይሄ ሆኖ እያለ የኢህአዴግ መሪዎች ይህንን ማድረግ ተስኗቸዋል። ይህንን ዋና ተግባር ማድረግ ተስኗቸው እያለ ሹመት መስጠቱ ግን አልተሳናቸው። ይህንን አሁን በዚህ መልኩ በዚህ ወቅት ለምን አደረጉት የሚለው ጥያቄ ሌላው መታየት ያለበት ነው። ከዛ ቀጥሎ ለተነሳው ሶስተኛ ጥያቄ አጠቃላይ ስብጥሩን በተመለከተ ስብጥሩ ባይዚስ ታይም ከዚህ ሁሉ ዓመት በኋላ መስተካከል ነበረበት ይገባ ነበር። መጀመሪያ የነበረው መግባባትም ኢሚዲትሊ በአጭር ጊዜ ውስጥ ለማስተካከል ባይቻልም በሂደት ግን መስተካከል ይቻላል ይገባልም ብለን ነው ፍሬሙን ያስቀመጥ ነው። አሁን ከሀያ አመት በላይ ተሆነዋል አትሊስት ከ ሺ ዘጠኝ መቶ ዘጠና አምስት ወዲህ ባለው ጊዜ ብዙ ርቀት ተሄዶ ይሄ መነጋገሪያ ሊሆን ወደማይችልበት ደረጃ ማውረድ ይቻል ነበር። አንፎርቹኔትሊ እስካሁን ድረስ አልተደረገም። ስለዚህ ይህ ችግር ደግሞ የመከላከያ ሀይል የሀገር መከላከያ የኢትዮጵያ የመከላከያ ሀይል በሁሉም ወገን ተአማኒነት ተቀባይነት ያለው የኛ የሚሉት ሀይል ማድረግ ሲገባ ይህንን አለማስተካከል ሁልጊዜ ይህ ጥያቄና ይሄ መጠራጠርና አለመተማመን እንዲቀጥል ያደርጋል። ይሄ ደግሞ ለመከላከያ ውለ ተቋሙ ለራሱ ጥሩ አይደለም፣ ለኢትዮጵያም ጥሩ አይደለም። የተከበራችሁ አድማጮች ውይይቱ በነገው ምሽት ይቀጥላል።